Voice of America. በባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም የሶስተኛ ዓመት ተማሪዎችና በአስተዳደሩ መካከል በተፈጠረ አለመግባባት ምክንያት የመኝታና የምግብ አገልግሎት እንደተቋረጠ ታወቀ። ተማሪዎቹ በዚህ ደረጃ በሚሰጠው ፈተና ሁሉም ማለፍ አለበት ሲሉ፣ አስተዳደሩ ግን ይህንን እንደማይቀበል አስታውቋል። መለስካቸው መሀ ዝርዝሩን ይዟል። በባህር ዳር ዩኒቨርሲቲ ቴክኖሎጂ ተቋም ባለፈው ዓመት የሦስተኛ ዓመት ትምህርታቸውን ያጠናቀቁ ተማሪዎች የአራተኛ ዓመት ትምህርታቸውን ከመከታተላቸው በፊት ወደ ተለያዩ ኢንዱስትሪዎች ተሰማርተው የተግባር ትምህርት ይቀስማሉ። ከዚህ በፊት ግን መሠረታዊ የምህንድስና ሐሳቦችን መጨበጣቸውን ለማረጋገጥ ዩኒቨርሲቲው የሚሰጠው ፈተና እንዳለ የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር ባይሌ ዳምጤ ዛሬ ምሽት ለቪኦኤ በስልክ አስረድተዋል። ዘንድሮ በእነዚህ ተማሪዎችና በአስተዳደሩ መካከል የተፈጠረው ልዩነትም ከዚህ ይጀምራል። ተማሪዎቹ ፈተና አንወስድም ካሉ የዩኒቨርሲቲው አስተዳደር መውሰድ አለበት ያሉትን እርምጃም ዶክተር ባይሌ ዳምጤ አብራርተዋል። መጨረሻ ላይ ያደረግ ነው። እንደዚህ ከሆነ ያው እዚህ ዩኒቨርሲቲ ውስጥ ምግብም ማቅረብ የምንችለው ዶርምን መስጠት የምንችለው ተማሪ ለሆነና፣ ህጋዊ ተማሪ መስራት ያለበትን መስራት የሚችል ስለሆነ ለጊዜው ተቋሙም ዩኒቨርሲቲውም ይሄንን ችግር የሚሰታበትን አግባብ በተለይ ወላጆችን ጋር በመነጋገር እነሱ ጋር ምናልባት ጊዜ ሲሰጥ እነሱም የማሰብ እድል ያገኛሉ በሚል ለጊዜው ወደ ቤተሰቦቻቸው እንዲሄዱ አድርገናል ማለት ነው። ተማሪዎቹ ግን የምግብና የመኝታ አገልግሎት በመነፈጋቸው በእጅጉ እንደተቸገሩ ላለፉት ሶስት ቀናትም ምግብ እየለመኑ እንደሚመገቡ ስማቸው እንዳይገለጽ የጠየቁ ተማሪዎች ለቪኦኤ ተናግረዋል። በአሁኑ ወቅት ተማሪዎቹ በተለያዩ አድባራት እንደተጠለሉ እና ከዚህም በፖሊስ እየተባረሩ እንደሚገኙ በማማረር ይናገራሉ። ያለመግባባቱ መንስኤ ምንድን ነው ስል ዶክተር ባይሌን ጠይቄያቸዋለሁ። የመጀመሪያ ያነሱት የነበረው ፈተናው ከተፈጠን በኋላ የውጤት አሰጣት ስርዓቱ ማለፍ ወይም አለማለፍ መሆኑ ቀርቶ ፊደል በሚሰጠው የነጥብ አሰጣት መሰረት ሰጥ የሚል ነው። እዚህ ጋር ያው ሴኔቱ የወሰነው በማለፍ እና በማለባለፍ ወይም በሌላ አነጋገር መሰረታዊ የምህንድስና ጭብጥ በመያዝና ባለመያዝ መካከል መፍረዱ ጥሩ ቢሆንም ግን የለመድ ነው ይሄ ነው በሂደት የመጣንበት በሚል ጭብጥ ስላቀረቡ ሴኔቱ ይሄን ነገር የእነሱን ጥያቄ ተቀባይነት እንዳለው እንደገና ተከራክሮ ይሄን ወስዷል። ዶክተር ባይል እንደሚሉት በአስተዳደሩ ይህ የተማሪዎች ክርክር ተቀባይነት ቢያገኝም ሌላም የክርክር ጭብጥ ነበራቸው ሲሉ ያስረዳሉ። ከዛ ሌላ የሚቀጥለው ጥያቄያቸው የነበረው የማለፊያ ነጥቡ መነሻ ነጥቡ ምን ይሁን፣ ባህር ዳር ዩኒቨርሲቲ ከፍ አርጎታል ነጥቡን፣ እና ከሌሎች ዩኒቨርሲቲ ከሚመረቁ ተማሪዎች ጋር ስንወዳደር ለመወዳደር እኛ እንጎዳለን የሚል ጭብጥ ነው። በእርግጥ ከፍ አርጋችኋል እናንተ በእርግጥ የተቋሙ ሴኔት ይሄ ነጥብ ከፍ ቢል ተማሪዎች የበለጠ ይተጋሉ፣ ይሰራሉ በሚል አድርጎ የነበረ ቢሆንም ከዩኒቨርሲቲው ጋር በመመካከርና ሴኔቱንም እንደገና እንዲያዩ በማድረግ በትምህርት ሚኒስቴር በወጣው የነጥብ አሰጣት ስርዓት ከዚህ እስከዚህ ያገኘ ይሄን ፊደል ይሰጠዋል፣ ይሄን ያገኘ ይሄን ፊደል ይሰጠዋል በሚለው አግባብ እንዲሰጣቸው ተማሪዎች በጠየቁት መሰረት መልሰናል። ይህ የተማሪዎች ጥያቄ ቢመለስም ይህንን ፈተና ባናልፍ ወይንም ከመቶ ሰላሳ በታች ውጤት ብናስመዘግብ እድላችን ምን ሊሆን ይችላል? የሚል ጥያቄ አቅርበዋል ሲሉ የተማሪዎችንና የአስተዳደሩን ልዩነት ቋጠሮ ዶክተር ባይሌ ያሳያሉ። ወዲያውኑ እንደገና ለመፈተን ሌላ ፈተና ወዲያውኑ ብዙ ጊዜ ሳይፈጅ የሚሰጥበት አግባብ እና እንደገና ደግሞ በጣም ወደ ታች የወረደ ነጥብ ያላቸው በጣም ጥቂት ተማሪዎች ከተገኙ ካሉ እነዛ ግን መሰረታዊ የሆነ ድጋፍ ስለሚያስፈልጋቸው በአመቱ መጥተው ይፈተናሉ የሚል ነው። እኛ ጭብ እነሱ ግን ፈተና ከተፈተነ በኋላ አንድም ተማሪ ሳይቀር ወደ ኢንዱስትሪ ላኩን ነው። እንግዲህ እዚህ ላይ ነው ያልተግባባ ነው ማለት ነው። ስሙ እንዲጠቀስ የማይፈልግ አንድ የተቋሙ ተማሪ እንደሚያስረዳው ዩኒቨርሲቲው ይህን የተለወጠ አሰራር አስቀድሞ ሊነግረን ይገባ ነበር ሲል ይከራከራል። አንድም መረጃ እንዳልነበራቸውም ያስረዳል። በዚህም ምክንያት ተማሪዎቹ ለፈተና አልተዘጋጁም በዩኒቨርሲቲ አስተዳደር ተቀባይነት አግኝቷል፣ የተባሉት ጥያቄዎችንም ዩኒቨርሲቲ ያደረገውን መሰረታዊ ይሎት አልቀየረውም ባይ ነው። አሁን እኮ የቀነሱ ፓሴንት ፌል የሚለው አልተቀነሰም። አሁን እስካሁን ፓሴንት ፌል የሚባል ነገር የለም። ኤፍ ብታመጣ ወደ ኢንዱስትሪዎች ውስጥ ትሄዳለህ፣ ድጋሚ መጠጥ ትፈተናለህ። አሁን ግን ለምሳሌ አንተ ተማሪ ኤፍ አመጣ ማለት አንድ አመት ነው የሚደግም ወደ ኢንዱስትሪዎችም ውስጥ አይላክም፣ ምንም ነገር የሚያደርገው ነገር የለም። አሁን እኛ ያ ይቅር ነው እያልን ነው ያለ በነበረው እንቀጥል ነው እያለ አንዳንድ ተማሪዎች በፖሊስ ቁጥጥር ስር ውለዋል ቢባልም ነፃ ከሆነ ምንጭ ለማረጋገጥ አልቻልም። የዩኒቨርሲቲው ፕሬዚዳንት በአስተዳደሩና በተማሪዎች መካከል ውይይትና ክርክር እንደነበረ ከመጠቆም ያለፈ ምንም አይነት የኃይል እርምጃ እንደተወሰደ ፍንጭ አልሰጡም። ከተማሪዎቹም ወገን ጥያቄ ከማቅረብ ውጪ አንድም ቅጠል አልተበጠሰም ሲሉ የሂደቱን ሰላማዊነት ገልጸውታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ